ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በብሔራዊ ዜጎቹ መካከልም ሆነ በግንባሩ ጠንካራ የአመለካከትና የተግባር አንድነት ሊፈጥር የሚችል ዝርዝር በፍተሻ ነው የተደረገው። ስለዚህ በጣም ጥሩ በሆነ መንገድ እየሄደ ያለ ስብሰባ የተከናወነ ያለው ማለት ነው። የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የፓርቲውን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመምረጥ በመጪው ሳምንት መጀመሪያ የሚያደርገውን ስብሰባ አስመልክቶ ዛሬ ከሰጡት መግለጫ የተወሰደ ነው። አሁን ያሉበት ሁኔታ የተለየ ነው። ከድሮ ድሮ የሚመረጠው መሪ ያው ይታወቅ ነበር፣ ጎልቶ የወጣ ነበር። አሁን ይሄ ባልሆነበትና በድርጅቶች መካከልም መግባባት በሌለበት ሁኔታ ተነጋግረውና ተስማምተው ጨርሰው ነው የሚገቡት። ከዛ በኋላ ድምፅ መስጠት ነው። ምክር የግምገማ አስተያየት ያቀረቡት ደግሞ ዓረና ትግራይ የአመራር አባል የቀድሞ የገዢው የኢህአዴግ አባል የነበሩት አቶ ገብሩ አስራት ናቸው። አድማጮች፣ ሙሉ ዘገባው በእለቱ አብሮ ይቀርባል። ሳምንታዊ ቅንብሮች ኢትዮጵያ በጋዜጦች እንዲሁም በአነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በህዝቡ ዘንድ ከተፈጠረ ስሜት የሚነሳ ውይይት ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ እጣዎችም ይምረምራል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ቅንብሮችና ዘገባዎችን ይዘን ከዛሬ አርብ መጋቢት 7 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ሰለሞን ክፍሌ ነን። አቀናባሪያችን ብርሃን ኃይሉ ናት። እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና እናሰማለን። በምስራቃዊ ዲሞክራሲያዊ ሪፐብሊክ ኮንጎ ብሔርን ያማከሉ ግጭቶችና የጾታ ጥቃቶች ወደ አራት ሺህ ሰዎች ወደ ዩጋንዳ እንዲፈናቀሉ እንዳፈናቀሉ የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር አስታውቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ የኖክሰማ ጊዜር ይዞ ቀርቧል። የምስራቃዊ ኮንጎ ተፈናቃዮች መበራከት በዚህ ዓመት ብቻ ወደ ዩጋንዳ የገቡትን ስደተኞች ቁጥር 57,000 አድርሶታል። አብዛኛው አዲስ ተፈናቃዮች ወደ 70 ከመቶ የሚሆኑት ሴቶችና ሕፃናት መሆናቸውን የዩኤንኤችሲአር ቃል አቀባይ ባባር ባሎች ለአሜሪካ ድምፅ ተናግረዋል። አንዳንዶቹ የአእምሮ ቁስላቸው እርፍት የነሳቸው ናቸው። ወደ መጠለያ ጣቢያው ሲመጡ ዩኤንኤችሲአርና አጋሮቹ በፍጥነት እርዳታ የሚያስፈልጓቸውን እየመረጡ አስቸኳይ እርዳታ ይሰጣሉ። ከስደተኞቹ እንደተረዳ ነው እየተፈጸሙ የሚገኙት አመፃዎች በእጅጉ የሚያሳስቡና የሚረብሹ ናቸው። ስደተኞቹ የኮንጎን ኢቱሪና ሰሜን ኪቩ ግዛት ጥለው ነው በመሰደድ ላይ የሚገኙት። ተፈናቃዮቹ ወደ ዩጋንዳ የሚመጡት ደግሞ በጀልባ የአልበርት ሐይቅን አቋርጠውና ንብረቶቻቸውን ወደ ኋላ ጥለው መሆኑን ባሎች ያስረዳሉ። የደከሙ፣ የተራቡና የታመሙ ስደተኞችን እንደሚቀበሉ አክለውም ለመስማት የሚዘገንኑ ጥቃቶች፣ ግድያዎች፣ አስገድዶ መደፈሮችና ከቤተሰብ አባላት መለየት አይምሯቸውን የጎዳቸው እንደሆኑም ጨምረዋል። ታጣቂዎች ወደ መንደሮች እየሄዱ ይዘርፋሉ፣ ቤቶችን ያቃጥላሉ፣ ጅምላ ግድያ ይፈጽማሉ፣ ወንድ ልጆችን ጠልፎ ይወስዳሉ የሚሉ ሮሮዎችን እየሰማን ነው። ሁኔታው ዘርን ወደ ለየ ግጭትና የአጸፋ እርምጃ እያመራ እንደሆነ የደረሱን መረጃዎች ይጠቁማሉ። በዩጋንዳ ከደቡብ ሱዳን የመጡ አንድ ነጥብ አራት ሚሊዮን ስደተኞች እንዳሉ ይታወቃል። በዲሞክራሲያዊ ሪፐብሊክ ኮንጎ ሁኔታዎች ካልተሻሻሉ የተፈናቃዮቹ ሁኔታና የሚደርሱት ጥቃቶችም ሊያሻቅቡ እንደሚችሉ የመንግስታቱ ድርጅት አስታውቋል። ኬንያ ውስጥ ባለፈው የአውሮፓውያን አመት ከምርጫው ጋር በተያያዘ የሞቱት ሰዎች ቁጥር ከመቶ መብለጡን ሁማን ራይትስ ዋች ባካሄደው ጥናት አመልክቷል። ከሰለባዎቹ መሀል የሚበዙት በፖሊስ የተገደሉ መሆናቸውን ነው ሁማን ራይትስ ዋችና ሌሎችም ለመብት ተሟጋች ድርጅቶች የሚናገሩት። የሟቾቹ ቤተሰቦች ፍትህ እንዲሰጣቸው በመጠየቅ ላይ ናቸው። ነገር ግን ሰሚ ጆሮ ማግኘታችንን አናውቅም ይላሉ። በዚህም ዜና ላይ መጽሔት ወደ ኋላ ማብራሪያ ይኖረዋል። ማዕከላዊ ሶማሊያ ውስጥ በብሔራዊ ጦር አባላትና በነውጠኞች መካከል ትላንት በተካሄደ ግጭት እስካሁን በተታወቀው ለአስራ ሁለት ሰዎች ህይወት መጥፋት ምክንያት መሆኑን ምስክሮች ተናግረዋል። ግጭቱ የጀመረው የታጠቁ የአልሸባብ አባላት ሂራን ግዛት ውስጥ ባለችው በማሐስ ከተማ ዙሪያ መንደርተኞች ላይ ግብር ለመጣል ሲሞክሩ ነው ተብሏል። የአንደኛው መንደር ነዋሪ ዳሂር ሙሴ ኦስቤሌ ለአሜሪካ ድምጽ በስልክ ሲናገሩ አርብ ተዋደሮችን የደገፉ የመንግስት ወታደሮች ግብሩን በመቃወም ከነውጠኞቹ ጋር ከስድስት ሰዓታት በላይ ለፈጀ ጊዜ ተዋግተዋል ነው ያሉት። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደቡብ ሱዳን የሰላም ጥበቃ ተልዕኮውን ለተጨማሪ አንድ ዓመት አራዝሟል። ውጊያው ከቀጠለ የጦር መሳሪያ ማዕቀብ እንደሚጥል አስጠንቅቋል። ይህ በዩናይትድ ስቴትስ የተዘጋጀው የውሳኔ ረቂቅ የሀገሪቱን ሰላም መረጋጋትና ጸጥታ ለማናጋት በሚሹ ወገኖች ላይ ምክር ቤቱ አስፈላጊ የሆኑ ማናቸውንም እርምጃዎች ለመውሰድ ማቀዱን ይገልጻል። የቅጣት እርምጃዎች ከጥቅማቸው ይልቅ ጉዳታቸው ይበልጣል ሲሉ በዓለሙ ድርጅት የደቡብ ሱዳን ምክትል ተጠሪ ጎር ማሎክ ነቅፈዋል። It is one thing to condemn the leadership of the country and another... የሀገሪቱን መሪዎች ማውገዝ አንድ ነገር ነው። የጦር መሳሪያና የምጣኔ ሀብት ማዕቀብ ጥላለሁ ብሎ ማስፈራራት ደግሞ ሌላ ጉዳይ። ከዚህ ቀደም ለምክር ቤቱ በተደጋጋሚ እንዳመለከትኩት ማዕቀብ ከድርጅቱ ጋር አሉታዊ ግንኙነቶችን ከመፍጠሩም ሌላ ሁኔታዎችን ያባብሳል። ደቡብ ሱዳን ውስጥ በፕሬዚደንት ሳልቫ ኪር እና ና በቀድሞ ምክትላቸው ሪክ ማቻር ታማኝ ኃይሎች መካከል የተቀሰቀሰው ሁከትና የእርስ በርስ ውጊያ እየተባባሰ መምጣቱ ይዘገባል። ባለፈው ህዳር የተፈረመው የሰላም ስምምነትም ተግባራዊ መሆን አልቻለም። የሀገሪቱ መሪዎች ለገዛ ዜጎቻቸው ደህንነት ደንታ የላቸውም ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በቅርቡ መናገራቸው ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የትራምፕ አስተዳደር በአሜሪካ ላይ የሳይበር ጥቃት ባደረሱ የሩሲያ ተቋማትና ግለሰቦች ሩሲያውያን ላይ የጣለውን ተጨማሪ ማዕቀብ የሁለቱም የዩናይት ስቴትስ ፓርቲዎች የምክር ቤት አባላት በበጎ አዝማሚያ ተቀብለውታል። በዩናይት ስቴትስ የህግ መወሰኛው ምክር ቤት የአሜሪካ ድምጽ ዘጋቢ ማይክል ቦማን ያደረሰንን ዘገባ ዝርዝር አዳነች ፍሳይ ዛቀርባለች። የትራምፕ አስተዳደር የወሰደው ውሳኔ ትላንት በዩናይትድ ስቴትስ ምክር ቤት ባልተለመደ መልኩ የሁለቱም ፓርቲዎች ተወካዮች በህብረት ጭብጨባ አግኝቷል። ሪፐብሊካዊ ሴኔተር ቶም ቲሊስ አዲሱ ማዕቀብ በሩሲያ ላይ ከባድ ጫና ያሳድራል ብለዋል። ሳይበርም ሆነ ሌላ መጥፎ ተግባራቸውን ለመገደብ የምንችልበት መንገድ መፈለግ ይኖርብናል። አሁን የተጣለው ማዕቀብ እንዲያውም ዘግይቷል። ገና መጨመር አለበት። ዲሞክራቱ ሴኔተር ፓትሪክ ሌሂ በበኩላቸው ከሩሲያ የጣልቃ ገብነት ተግባር ፊቱን አዙሮ የቆየው የትራምፕ ዋይት ሀውስ ቤተ መንግስት እንዲህ አይነት እርምጃ ለመውሰድ መብቃቱ መልካም ነው ብለዋል። ገና ድሮ መደረግ ነበረበት። ይህ አስተዳደር ሩሲያ ያደረሰችብንን ጥቃቶች ሁላ ችላ ለማለት ከመንገዱ ወጥቶ የሚቻለውን ሁሉ አድርጓል። የስለላ አገልግሎቶቻችን በግልጽ አቅርበውታል። የምርጫ ሂደታችንን ለማሰናከል ሞክረዋል። እንደገና እንደሚሞክሩም አያጠራጥርም። አዲሶቹ ማዕቀቦች ሩሲያ ሰርሳሪዎችን በሳይበር አሳሳች መረጃ የሚነዙትንና የስለላ አገልግሎቶችን ንብረታቸው እንዳይንቀሳቀስ በማድረግ ይቀጣቸዋል። አሜሪካውያን ከእነሱ ጋር እንዳይሰሩም ያግዳል። የህግ መወሰኛ ምክር ቤት ሪፑብሊካዊ የውጭ ጉዳይ ኮሚቴ ሊቀመንበር ባብ ኮርከር ገና ተጨማሪ ማዕቀቦች ይጣላሉ ብለዋል። ገና ተጨማሪ ማዕቀቦች በሩሲያ ኦሊጋርኮች ላይ ይጣላሉ። ይህ እንደሚደረግ እተማመናለሁ። የገንዘብ ሚኒስትር ስቲቭ ምኑቺን በኢላማዎች ላይ የሚጣሉት ማዕቀቦች ከሩሲያ ለሚመነጩት ጥቃቶች የሚሰጥ ምላሽ አካል ነው ብለዋል። ይህ በእንዲህ እንዳለ የሩሲያን በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ መግባት ጉዳይ በዋናነት በመመርመር ላይ የሚገኙት ሮበርት ሙለር ምርመራውን ማስፋታቸው ተዘግቧል። ዘ ኒውዮርክ ታይምስ ጋዜጣ በዘገበው መሰረት ባለፉት ቅርብ ሳምንታት ኒውዮርክ የሚገኘው የትራምፕ ድርጅት ከሩሲያ ጋር የነበረውን ግንኙነት የሚያሳይ ሰነድ በሙሉ ሙለር ለያዙት ምርመራ እንዲያስረክብ ማዘዣ ወጥቶበታል። ይህ ሮበርት ሙለር ያቀረቡት ጥያቄ የያዙት ምርመራ ወደ ራሳቸው ወደ ፕሬዝደንት ትራምፕ እየተቃረበ መምጣቱን አመልካች መሆኑ ይገመታል። ዜናው በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ንበል። ሴተር ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። የሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚህ መሰረት ሪፖርቱን ለፓርላማ ይላል። ይሄ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ምንም እንኳ የሀገራችን ሽምግልና ድክመት ቢኖርበትም አድላዊ የመሆን ነገር ስላለበት ብዙ ጊዜ ተረት ምተርተዋለኝ ሁል ቀን የበደለ የበደለ ወታደሩ ነው ግን ገበሬው ይካስ የሚል አስተሳሰብ አለ። የቀደሙት የሕግ ባለሙያው አቶ ሙልጌታ አረጋዊ እርሳቸውን ተከትሎ የሰማችኋቸው ደግሞ የግጭት አፈታት ባለሙያው ፕሮፌሰር ብርሃኑ መንግስቱ ናቸው። ከሰማያዊው ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጋር አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት በመንደርደር ከአዋጁ ባሻገር የአገሪቱን ሁለንተና የፖለቲካ ይዞታና ቀጣይ አቅጣጫዎች በሚመረምር ውይይት ዛሬም አብረውን ያመሻሉ። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚው የዕለቱ ቢረስ የፓርቲውን ሊቀመንበር ብሎም የሀገሪቱን ጠቅላይ ሚኒስትር የሚመርጠው የኢህአዴግ ምክር ቤት በመጪው ሳምንት መጀመሪያ እንደሚሰበሰብ ተገልጿል። እየተካሄደ ያለውን የሥራ አስፈጻሚ ኮሚቴ ስብሰባ አስመልክተው ለመንግሥት የመገናኛ ብዙሐን አስተያየት የሰጡት የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የኢህአዴግ አባል ድርጅቶች ማን መመረጥ እንዳለበት ለመግባባት የሚሞክሩት ከምክር ቤቱ ስብሰባ በፊት ነው ሲሉ ለአሜሪካ ድምፅ ያብራሩት ደግሞ የገዥ ፓርቲ የቀድሞ አመራር አባል አቶ ገብሩ አስራት ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ካቀረቡ ከሳምንታት በኋላ ተተኪያቸው ሊመረጡ ቀኑ የተቃረበ መስሏል። ለጊዜው ግን የመጨረሻቸው ሊሆን የሚችለውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በሊቀመንበርነት እየመሩ ነው። የዚህኑ የስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ የምክር ቤቱ ስብሰባ በመጪው ሳምንት መጀመሪያ እንደሚጀመር አስረድተዋል። የግንባሩ ስራ አስፈጻሚ ኮሚቴ በተለያየ ደረጃ ያቋቋማቸውን ኮሚቴዎች የስራ እንቅስቃሴ በመገምገም ለኢህአዴግ ማዕከላዊ ኮሚቴ የሚያቀርበውን ሪፖርት እንደሚመለከትም ጠቁመዋል። በሚቀጥለው ሳምንት መጀመሪያ ስብሰባ የሚጀምረው የኢህአዴግ ምክር ቤት ደግሞ ሪፖርቱን ከገመገመ በኋላ የተፈጠረውን የአመራር ክፍተት እንደሚያሟላ ነው ያስረዱት። እናም የግንባሩ ቀጣይ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር በመጪው ሳምንት እንደሚታወቁ ነው የጠቆሙት። የአረና ትግራይና የመድረክ አመራር አባል የሆኑት አቶ ገብረ አስራት ቀደም ሲል የኢህአዴግ ከፍተኛ አመራር አባል በመሆን አገልግለዋል። እርሳቸው እንደሚሉት አራቱ የኢህአዴግ አባል ድርጅቶች ቀጣዩ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ማን መሆን እንዳለበት ለመግባባት የሚሞክሩት በሚቀጥለው ሳምንት ከሚጀመረው ስብሰባ በፊት ነው። የሚመረጠው እዛው ምክር ቤት ውስጥ ነው፣ ግን አስቀድሞ መግባባት ያስፈልጋል። በተለይ አሁን ባለበት ሁኔታ ድርጅቶቹ ብሽኩቻ አላቸው። መራር አቅም ያላቸው ስለሆነ አስቀድመው መጋባት ይፈልጋሉ። ማለት ይነጋግራሉ። ማንን እንደሚመርጡ ነጋግረው ነው የሚገቡት። እንደ ድሮው እንዲሁ በየግላቸው የሚመርጡት ሁኔታ የለ። ምክንያቱም ማን መሪ ይሆናል የሚለው ጉዳይ አሁን አነጋጋሪም ነው አወዛጋቢም ነው እና አሁን ያለበት ሁኔታ የተለየ ነው። ከድሮ ድሮ የሚመረጠው መሪ ያው ይታወቅ ነበር፣ ጎልቶ የወጣ ነበር። አሁን ይሄ ባልሆነበትና በግጅቶች መካከል መግባባት በሌለበት ሁኔታ ተነጋግረው ና ተስማምተው ጨርሰው ነው የሚገቡት ከዛ በኋላ ድምጽ መስጠት ነው ምክር ቤት የሚጠበቀው ሰላሳ ስድስቱ የስራ አስፈጻሚ ኮሚቴ አባላት እንግዲህ በሌሎች እርሶች ላይ እስካሁን እየተነጋገሩ እንደሆነ አቶ ሽፈረው የገለጹት በእርግጥ በግምገማው ውጤት ላይ ግን አሁን ወደ ኢህአዴግ ምክር ቤት ስብሰባ ስንሄድ በሚቀጥለው ሳምንት መጀመሪያ ማንን ሊቀመንበር አድርገን እንምረጥ የሚለው ላይ አይነጋገሩም በእርስዎ እምነት አይነጋገርም እኔ እስከ ደግሞ ማን ምን ሰራ ከውሳኔያቸው አንጻር ከነበራቸው እቅድ አንጻር ምን እንቅስቃሴ ያደረገ ሊነጋገር ይችላሉ። በድርጅት ደረጃ ማለት ነው። በግለሰብ ደረጃ ግን ይህን የሚነጋገር አይደለም። እንዲያውም ከዚህ ስብሰባ ውጭ ነው ነገሩ የሚያልቀው እንጂ በዚህ ስብሰባ የሚያልቅ ነገር አይኖርም ነው ያልኩ ነው ያለሁት። ግን ከውጭ ግን ይመካከላሉ ማንን እንደሚመርጡ ድርጅት ለድርጅት አሁን ባለበው አካሄድ ማለት ነው። በዚህ ስብሰባ ግን እቅዶችን አፈጻጸማቸውን ነው የሚናገሩ እንጂ ማን ይሁን የሚለው አይነጋገሩም። በአሁኑ ጊዜ የአስቸኳይ ጊዜ አዋጁ የጸደቀበትን የፓርላማ ስብሰባ ተመልክተዋል እርግጠኛ ነኝ። አቶ ገብሩ እንግዲህ ሰማኒያ ስምንት የሚሆኑ የኦህዴድ ተመራጮች ተቃውመዋል፣ ሰባት የሚሆኑ ድምፀ ተአቅቦ አድርገዋል። በእርስዎ እምነት ያ የኦህዴድ አቋም ነው የፓርላማ አባላቱ በግላቸው የወሰዱት ነው? እንዲህ አይነቱ ነገር የአሁን የጠቅላይ ሚኒስትሩ ድምፅ አሰጣጥ ላይ ሊንጸባረቅ አይችልም ወይ? ከዚህ አንጻር ምን ይጠብቃሉ እርስዎ? የግላቸው ነው ብሎ ነገር አይቻልም። ምክንያቱም እንደሚታወቀው እያንዳንዱ የድርጅት አባል እንኳን በፓርላማ ያለና በሌላ ማላ ያለ ላይ የተወሰነውን የግዴታ መፈጸም አለበት የሚለው ነው። ጥሩ የሆነ ማዕከላዊነት ወይ ጥርናፈ የሚሉት ይሄ ነው የሚሰራው። እንግዲህ ሲሰራበት የቆየ ይሄ ነገር ነው እና የሆነ ግለሰብ ግለሰብ ጭምር እንኳን ይህን ያህል ቁጥር ያላቸው ሰዎች ግለሰብም ቢሆን የራሱ ውሳኔ ሊወስን የሚችልበት ሁኔታ አልነበረም እስካሁን ድረስ ያ ድሮ የነበረው እንግዲህ በጣም ጥሩ የሆነ ጥርናፈ አሁን ላልቷል ተመላያት አልፎም በድርጅቶች መካከል ሽኩቻ ስታይበት የነበረ ሁኔታ ነው የምናስተውለው ይህ በሆነበት ሁኔታ በግልጽ የሚያሳየው ኦህዴድም ቢሆን አልተስማማም በዚህ ጉዳይ ላይ ምክንያቱም ድምጽ የሰጡ አሉ ድምጽ ያሰጡ አሉ ማለት ነው የሆነ ሆኖ ግን የድሮው ጥብቅ ማዕከላዊነት ግን እንደፈረሰ ያሳያል አንዱ ነገር ይሄ ነው የሚያሳየው። ይሄ ሆኖ ግን እነዚህ እንግዲህ ያሰነግጡም ሊሆኑ ይችላሉ ወይ ደግሞ በድርጅቱ በተፈጸመው አለመግባባት ምክንያት በተፈጠረው አለመግባባት ምክንያት እንደ የፍላጎታችን ሄድ ብለውም ተስማምተው ሊሆኑ ይችላሉ። ፓርላማ ውስጥ አቶ ገብሩ የአሁኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ መንገድ ለኢህአዴግ ምክር ቤት ሲቀርቡ መቶ ሰባ አንድ ወይ መቶ ሰባ አባላት ነበሩ በዛ ስብሰባ ላይ የተገኙት ከመቶ ሰማኒያው አቶ ኃይለማርያም መቶ ሀምሳ አንድ ድምጽ አግኝተው ነበር የተመረጡት። ቀጣዩ ጠቅላይ ሚኒስትር እንደዚህ በጣም አብላጫ በሚባል ድምፅ ይመረጣል ብለው ይገምታሉ? ከዚህ አንጻር አሁን ካሉት ሁኔታዎች አንጻር ነው፣ በጠባብ ልዩነት የሚያልፍ ነው ብለው ነው የሚገምቱት? እኔ የሚመስለኝ ቢያንስ ሶስት ድርጅቶች ሊስማሙ ይችላሉ የሚል ግምት አለኝ። ሶስት ድርጅቶች ሊስማሙ ይችላሉ የሚል ግምት አለኝ። ስለሆነም የሶስት ድርጅቶቹ አርባ አምስት እና ዘጠና እና አርባ አምስት መቶ ሀያ ምናምን ድምፅ ሊያገኝ ይችላል አንዱ ተወዳዳሪ ስገምተው ማለት ነው። በዚህ ግምገማቸው ሂደትም ተወዳዳሪ ለማቅረብ የደመኮረው ድርጅትም ይቶ ይችላል ሁኔታውን አይቶና በርከት ያለ ድምፅም የሚገኝበት ሁኔታ ሊኖር ይችላል የሚል ምክንያቱም ልክ የሚሄድ ሆኖ አይታየኝም። ቢያንስ የሶስት ድርጅቶች ድጋፍ ሲያገኘ ጠቅላይ ሚኒስትር ነው የሚኖረው፣ ቢያንስ ማለት ነው። ስለዚህ የሶስት እንግዲህ አርባ አምስት ሶስት ሊያገኝ ይችላል የሚል ግምት አለኝ ቢያንስ ማለት ነው። ሁለት ወይም ከዚያም በላይ እጩዎች እንግዲህ ሊቀርቡ የሚችሉበት እድል አለ ብለ ይገምታል። እስከ ሶስት ሊያቀርቡ ይችላሉ። ሶስት ተወዳዳሪዎችም ሊቀርቡ ይችላሉ። ያም ሆነ ግን አንዱ እንዲሁ ለቁጥር የሚቀርበው ነው እንጂ የሚመረጠው አስቀድሞ ይወሰናል፣ ብ የሚመረጠው ይወሰናል እና እንዲሁ በግልጽ በኢህአዴግ አካሄዱ ከብዶ የተለየ አጀንዳ አስቀምጦ ተወዳድሮ ተፎካክሮ ዲቤት አድርጎ የሚመረጥ እኮ አይደለም። ይህን ንምረት ካለ አንድ ድርጅት ሁሉም ድምጻቸውን እንደዛ ነው የሚሰጡት። በሚስጥር ቢሆንም የሚሰጡት ድምጽ ግን እንመጠዋ ያለትን ወገን ነው የሚመርጡ እና ይሄ ነው አካሄዱ ማለት ነው። አካሄዱ ይሄ ነው እንጂ ተፎካክረው ሶስት ተፎካክረው ያላቸው አጀንዳ ያላቸው ማኒፌስቶ አቅርበው የሚወዳደሩም አይደሉም። እንደዚህ አይደለም አካሄዱ። እናት ድርጅቱ የፈለገው ነው የሚመጡ ሁሉ እስካሁን በልምድ እንደሚታየው የኢህአዴግ ሊቀመንበር ሆኖ የሚመረጠው ሰው ከአራቱ አባል ድርጅቶች ከሆዴድ፣ ከህወሓት፣ ከባአዴን እና ከደሂድን የአንዱ ሊቀመንበር የሆነ ሰው ነው። አሁን የአካሄድ ሊቀየር ይችላል ብሎ ይገምታሉ ወይስ በዛው አካሄድ ነው የሚቀጥለው? አይቀየርም። ምክንያቱም ትርጉም አለው። ሊቀመንበር መሆን እኮ እንግዲህ በኢህአዴግ አካሄድ ፓርቲውና መንግስት አንድ ናቸው አንድ ናቸው። ይሄ ነው መታየት አለበት። በስሙላ መንግስት አለ ይባላል እንጂ ፓርቲው ነው የሚመራው፣ በቀጥታ የሚመራው ፓርቲው ነው። ስለዚህ የፓርቲው ሊቀመንበርነት ስልጣን ያላገኘ ሰው ጠቅላይ ሚኒስተር ለመሆን ያሉ አይሆንም። እንግዲህ በአሰራር የሚከለክል ነገር የለም ግን ልምዱ ግን የአደግ ይሄ ቁጥጥሩ ሁኔታ ስለሆነ ዋናው ጉዳይ የመቆጣጠርና ይሄ ዲሞክራቲክ ሴንትራሊዝም ወይ ጥርናፍ የሚሉት ነገር ስለሆነ ዋናው ጉዳይ የሁለቱንም ፓርቲውንና መንግስቱን ያልተቆጣጠረ መሪ ሊኖር አይችልም። በኢህአደግ አካሄድ ማለት ነው። በኢህአደግ አካሄድ እና አሰራር ፓርቲውንና መንግስቱን አድርጎ የሚቆጣጠር የፓርቲው ሊቀ መንበር ይሆናል፣ የሀገሪቱ ጠቅላይ ሚኒስተር ይሆናል፣ ጠቅላይ አዛዥ የጦሩም ይሆናል። ስለዚህ ስልጣን ያደላሉ ካልያዘ አቤታዊ ዲሞክራሲ የሚባል ነገር የለ። ባለፈው እሁድ የተጀመረውና ዛሬ ለስድስተኛ ቀን የቀጠለው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ እስካሁን ያተኮረው ባለፈው ታህሳስ በተደረገው ስብሰባ ውሳኔ ላይ መሆኑን አቶ ሽፈራው ሽጉጤ ገልጸዋል። በዚህ የታህሳሱ ውሳኔ መሰረት በየብሔራዊ ድርጅቶቹ የተካሄዱትን ዝርዝር ግምገማዎች እየፈተሸ መሆኑንም አስታውቀዋል። የእስካሁኑ ሂደትም አዎንታዊ ሁኔታዎች የተንጸባረቁበት መሆኑን አብራርተዋል። እስካሁን ባለው ግምገማ በጣም ጥሩ የሚባል በተቀመጠው አቅጣጫ መፈጸሙን በዝርዝር የፈተሸና በብሔራዊ ድርጅቶቹ መካከልም ሆነ በግንባሩ ጠንካራ የአመለካከትና የተግባር አንድነት ሊፈጥር የሚችል ዝርዝር ፍተሻ ነው የተደረገው። ስለዚህ በጣም ጥሩ በሆነ መንገድ እየሄደ ያለ ስብሰባ ነው የተከናወነ ያለው ማለት ነው። ከአራቱ የኢህአዴግ አባል ድርጅቶች ሊቃነ መናብርት ከኦህዴዱ ዶክተር አብይ አህመድ፣ ከብአዴኑ አቶ ደመቀ መኮንን፣ ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤል እና ከደኢህዴኑ አቶ ሽፈራው ሽጉጤ አንዳቸው ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ ነው የሚጠበቀው። አሁን እየተካሄደ ያለው የስራ አስፈጻሚ ኮሚቴ ስብሰባ ይዘትና የግምገማ ውጤት ይህንን ሊወስን እንደሚችል የግንባሩ የቀድሞ አመራር አባል አቶ ገብሩ አስራት ያምናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ወደ ተከታዩ የመጽሔት ርዕስ እንሻገራለን። ወደ ሞያሌው ግጭት ጉዳይ ይወስድናል። በሞያሌ ከተማ የተፈጸመው እንግዲያ መስሪያ ቤታቸውን ወክለው ቅዋሚያቸውን የገለጹት የኦሮሚያው ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳ ማዕከላዊ ወንጀል ምርመራ እንደሚገኙ ማረጋገጣቸውን ባለቤታቸው ለአሜሪካ ድምፅ ገለጡ። በሌላ ዜና የመቱ ከተማ ፖሊስ ጽህፈት ቤት አዛዥ ኮማንደር ነገራ ዱፌራ በቁጥጥር ስር አንድ ወር መቆጠሩን ባለቤታቸው ለአሜሪካ ድምፅ አስታውቀዋል። ስማቸውን መግለጽ ያልፈለጉ አንድ የስራ ባልደረባቸውም ከህዝብ ጎን ስለ ቆሙ ነው የታሰሩት ሲሉ ተችተዋል። በሌላ በኩል ወደ ኬንያ ሞያሌ ከተሰደዱትና በኬንያ ቀይ መስቀል ከተመዘገቡት ውስጥ ሴቶችና ህጻናቱ ቁጥራቸው ከ ሰማኒያ በመቶ የሚደርስ መሆኑን ቀይ መስቀል ድርጅት አስታውቋል። ዓለም አቀፉ ትብብር ለኢትዮጵያውያን መብት በዓለም ቀይ መስቀል በኩል ለተሰዳጆቹ የገንዘብ ድጋፍ ሊያደርጉ እንደሆነም አመልክቷል። አድማጮች የዚህን ዘገባ ዝርዝር ጽዮን ግርማነች ነች ያዘጋጀችው። ቅዳሜ መጋቢት 1 ቀን 2010 ዓ ም በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ስር ሸዋበር በተባለው ቀበሌ ውስጥ በመከላከያ ሰራዊት አባላት በሰላማዊ ዜጎች ላይ የተፈጸመው ግድያ በስህተት የተፈጸመ ነው ብሎ መስሪያ ቤታቸውን እንደማያምን አሜሪካ ድምጽ ሬዲዮን ጨምሮ ለመገናኛ ብዙሃን የተናገሩት የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ ዛሬ ማዕከላዊ እስር ቤት እንደሚገኙ ባለቤታቸው ወይዘሮ ስንታየው አለማየው ለአሜሪካ ድምጽ ተናገሩ። አዎ፣ ዛሬ ጠዋት ሄደን አግኝተናቸዋል። እሱም አድርሰን ነው እንግዲህ ማታም ራስ አድርሰናል። ያው ብዙም ከትናንቱ የተለየ ነገር የለም። ማግኘቱን እንጂ ምንም ማለት የመጣበትም የተጠየቀበት ነገር ምንም እንደሌለ ነው። ማንም አልጠየቀውም፣ እዚያው አስደብቶ አቶ ታዬ አንድ የአስር ወር ወንድ ልጅ አባት መሆናቸውን ከዚህ ቀደም ደግሞ በአዲስ አበባ ዩኒቨርሲቲ ተማሪ ያሉ ሁለት ጊዜ ለ13 ዓመት ታስረው መፈታታቸውን ጓደኞቻቸውን እማኝ አድርገን በትላንትናው ምሽት መዘገባችን ይታወሳል። ከተፈቱ በኋላ በመንግስት መስሪያ ቤት ኃላፊነት ቦታ ላይ እስከሚቀጠሩበት ጊዜ ድረስ በሬፍት ባሊ ኮሌጅ የህግ መምህር እንደነበሩ ያገኘነው መረጃ ያስረዳል። የክልሉና የፌዴራል መንግስት የአቶ ታዬን እስር በተመለከተ ምላሽ እንዲሰጡን ያደረግነው ሙከራ አልተሳካም። በሌላ ዜና የመቱ ከተማ ፖሊስ ጽህፈት ቤት አዛዥ ኮማንደር ነገራ ዱፌራ በቁጥጥር ስር መሆናቸውን ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ የስራ ባልደረባቸው ለአሜሪካ ድምጽ ተናግረዋል ስምንት ስድስተኛ ወር ሁለት ሺ አስር አመት ምረት ሺቱ አንድ ሰዓት አካባቢ ለስራ ጉዳይ ከተማ ውስጥ እየተዘዋወሩ እያለ በመኪና ትፈልጋላችሁ፣ በኮማንድ ፖስት ተብለው ከተማ ውስጥ እየተዘዋዘሩ እያለ በመኪናቸው መንገድ ዘጉባቸው። ከዛ በኋላ ለምንድ ነው የምፈለገው ብለው ስጠይቁ ኮማንድ ፖስት ይፈልጋል በቃ መፈለገ እንችላለን እንደዚሁ መብታችን ነው ምናምን ብለው መንገድ ዘጉባቸው። ከዛ በኋላ የኦሮሚያ ፖሊስ ደረስላቸውና ወደ ቢሮቸው ይዟቸው ሄዱ የኦሮሚያ ፖሊስ። ከዛ ቀን ጀምሮ እንግዲህ በሊባቡር ዞን ፖሊስ መምሪያ ግቢ ውስጥ እየተጠበቁ ነው ያሉት በኦሮሚያ ፖሊስ። እስከዛሬም መፍትሄ አላገኙም፣ አልተጠየቁም። ቤተሰቦቻቸውም እንዲህ እየተንገላቱ ነው። እኚህ ባልደረባ ከቅርብ ጊዜ ወዲህ ወደ ሕዝብ መተኮስ የለበትም የሚል አቋም የሚይዝ ባልደረቦቻቸው ችግሩ ውስጥ እየገቡ እንደሆነ ተናግረዋል። የኮማንደር ነገራም ከዚህ ጋር የተያያዘ ነው የሚል እምነት አላቸው። በጣም በሕዝብ ዘንድ የሚወደዱ ከተማው ሰላም ለማስፈን ከሁሉም ጋር በቅንጅት የሚሰሩ በጣም ጠንካራ ሰው ናቸው። በኮማንድ ፖስት ለመፈለጋቸው ምክንያትም ይኸው ምክንያት መስለኛል። ለምን በሕዝብ የተወደድክ ለምን ከህዝቡ ጋር ተቀናጅተ ትሰራለ ነው እንጂ ሌላ ጥፋትም እስካሁን እሳቸው ከመጡ ቀን ጀምሮ አይቼባቸውም አላቅም። በልባቦር ዞን ፖሊስ መምሪያ ግቢ ውስጥ ናቸው። በጣም ከፍተኛ ቁጥር ያለው ህዝብ ሂዶ እዛ እየጠየቃቸው ነው። ባለቤታቸው ወይዘሮ ስመኝ ታዬ ሰንበቶ ማምሻውን አግኝተናቸው ነበር። ከስድስት እና ከአንድ አመት ልጃቸው ጋራ ከመቱ ከተማ አስራ ስምንት ኪሎ ሜትር ርቀት ላይ ስለሚኖሩ ባለቤታቸውን እየተመላለሱ እንደሚያዋቸው ነግረውናል። ባለቤቴ በመታሰሩ ከፍተኛ ሀዘን ውስጥ ነኝ ብለዋል። ከህዝቡ ፍቅር የተነሳ በየሁለት ወሩ ነው መጥቶ የሚያይን። ቅድሚያ የሰጠው ለቤተሰቡ ፍቅር ሳይሆን ለአገሩ ነው። በጣም ነው የማዝነው። ሁለት ልጆች አሉኝ። ሁለቱም በጣም ይታመማሉ። ከእነሱ ጋር በጣም እየተቸገርኩኝ ነው። የምናገረው ነገር የለኝም። የባለቤቴንና የህዝቡን ጉዳይ ለእግዚአብሔር ትቻለሁ። ለራሴም ለልጆቼም ትልቅ ፍርሃት ውስጥ ነኝ የሚሉት ወይዘሮ ስመኝ፣ እርሱን በቁጥጥር ስር የዋሉት እኛንም አይተውንም የሚል ስጋት አለኝ ብለውናል። ኮማንደር ነገራ ይገኙበታል የተባለው የኤሊባቦር ዞን ፖሊስ መምሪያ ስልክ ደውለን ምላሽ ለማግኘት አልቻልንም። በሌላ ዜና ቅዳሜ ዕለት ከኢትዮጵያ ሞያሌ አምስት ቀበሌዎችና አካባቢው ከሚገኙ አጎራባች ወረዳዎች ወደ ኬንያ ሞያሌ የተሻገሩት ኢትዮጵያውያን ተሰዳጆች ኬንያ ቀይ መስቀል ደርሰው ከተመዘገቡት ዘጠኝ ተፈናቃዮች መካከል ሰማንያ በመቶ የሚሆኑት ሴቶችና ህጻናት መሆናቸውን የኬንያ ቀይ መስቀል አስታውቋል። ምዝገባው አሁንም ድረስ መቀጠሉን የገለጸው ድርጅቱ ለተመዘገቡት እንደ ወተት፣ መተኛ ምንጣፍ፣ የውሃ መጠጫና የመሳሰሉት የነፍስ የአሳድን እርዳታ እየለገሷቸው እንደሆነም የኬንያ ቀይ መስቀል የህዝብ ግንኙነትና የኮሚኒኬሽን ኃላፊ ኖኤል ሙሶንዲ ለአሜሪካ ድምጽ ተናግረዋል። በሞያሌ ኬንያ ነጋዴ የነበረ እና ወደ ሞያሌ ኬንያ ከባለቤቱ ጋር የተሰደደው ስሙን መግለጽ ያልፈለገ ወጣት እንደሚናገረው ሞያሌ በድንበር ላይ የምትገኝ ከተማ በመሆኗ ህዝቡ በፍርሃትና በድንጋጤ ቀየውን ለቆ ሲሰደድ ወደ ያገኘበት ተበታትኗል፣ ብሏል። ሰኞ ዕለት የአሜሪካ ድምጽ ያነጋገራቸው የከተማው ከንቲባ አቶ አስቻለው ዮሐንስ ሀምሳ ሺህ ያህል ነዋሪ ቀየውን ጥሎ መሰደዱን መግለጻቸውን መዘገባችን አይዘነጋም። በተጨማሪም በሀገር ውስጥ የመገናኛ ብዙሀን ወደ አርባ ሺህ የሚጠጉ ኢትዮጵያውያን መፈናቀላቸውን በትላንትናው ምሽት መዘገባችን ይታወሳል። በስደት ላይ የሚገኘው ወጣት በስልክ ስናነጋግረው ስደተኞቹ እስካሁን በፍርሀት ውስጥ መሆናቸውን ይናገራል። መጀመሪያም እኛ አካባቢ ማለት ነው ወታደሩን ወይም በትላ ሰራዊቱን ይፈራል ነው እና ከዚህ በፊትም ተደጋግሞ ሶስት ጊዜ ምናምን ሰው እንደሞት እናንተን ዘግቧችታል። እና ሰው መከላከያ ይፈራል፣ ግን ይህ ደግሞ የተለየ ነው ማለት በሚዲያ የሰማነውን ነው የሚለው። እኛ ላይ የተፈጠረው አሁን በጣም ያዝ ማለት አስበንም አልነበረም እኛ ላይ እንደዚህ ይሆናል ብለን እና ዝም ብለን ምስራ እንጂ እንደዚህ አይነት ጭካኔ በየሱቁ ገብቶ በየቤቱ ገብቶ ሰውን መግደል ማለት አእምሯችን ውስጥ መቶልንም አያውቅም። እኔ በጣም ያዘንኩት በበኩል እና እዚም ደግሞ በጣም የሚመገጠው መንግስት እንግዲህ ዜጎችን ደህንነት ነው የሚጠብቀው እንጂ ዜጎችን ዝም ብሎ ሆን ብሎ አይገልም። ሆን ብሎ መንገድ ላይ አስፋልት ላይ የሮጠ ሰው ዝም ብሎ ምንም ያላዘ ሰው የሚገድለው ይህ በጣም ያዘንኩት በመንግስት ዓለም አቀፍ ትብብር ለኢትዮጵያውያን መብት በዓለም አቀፍ ቀይ መስቀል በኩል ለተሰዳጆቹ የአስር ሺህ ዶላር ድጋፍ ሊያደርግ እንደሆነ ማምሻውን የድርጅቱ ሰብሳቢ አቶ ታማኝ በየነ ለአሜሪካ ድምጽ ተናግረዋል። የዛሬ ሁለት ሶስት ዓመት ነው ከፍተኛ የሆነ የእርዳታ ማሰባሰብ የገንዘብ ማሰባሰብ ስራ የሰራ ነው። ከዛ በኋላ ብዙ ገንዘብ የለንም እና እዳውም በተለያየ ጊዜ ቀደም ሲል የተነሱት የቆሼ እና አንዳንድ የተለያዩ በኢትዮጵያ ውስጥ ግድያ በተፈጸመ ጊዜ ለደረሱት ችግሮች የነበረንን አሟጠን ነው የላክ ነው እና ገንዘብ የለን። አሁን በዚህ ስም በዚህ ስም ብለን እርዳታ የጠየቅነውበት ሁኔታ ያለ እዚህ ከሞያሌ ኢትዮጵያ ዜጎቻችን ሲፈናቀሉ የቀረችውን እንጥፍ ጣፊ አሰባስበን በዚህ ጊዜ እኛ የምናምነው ምንድን ነው? ተስፋ በጣም ትልቅ ነገር ነው እና ወገኖቻችን በሰው መሬት ላይ ተስፋ እንዳያጡ ወገን እንዳላቸው እንዲያውቁ በማለት ካለን ገንዘብ ላይ አዘጋጅተን ለኢንተርናሽናል ቀይ መስቀል ኢንተርናሽናል ሰጥተን ለኬንያ ቀይ መስቀል እንዲያደርስልን ጥያቄውን አቅርበናል። ሁኔታዎች ተመቻችተው እናስረክባለን ከቅዳሜ ጀምሮ። ሞያሌን በተመለከተ ባቀረብነው ዘገባ አስር ሰዎች በመከላከያ ሰራዊት አባላት መገደላቸውን፣ አስራ አንድ መቁሰላቸውን መዘገባችን ይታወሳል። የአስቸኳይ ጊዜ አዋጁ ኮማንድ ፖስት ግድያው የተፈጸመው የመከላከያ ሰራዊት አባላት የአንድ ሻለቃዋ ጦር አዛዥ የሚገኝበት አምስት የሻለቃዋ አባላት በያዙት የተሳሳተ መረጃ ነው ማለቱንም መዘገባችን አይዘነጋም። ነዋሪዎችና የከተማው አስተዳደር የአንድ ሀገር መንግስት ራሱ ወታደር የራሱን ሀገር ሰላማዊ ዜጎችን በጭካኔ መልክ ገድለዋል ማለታቸውንም እንዲሁ መዘገባችን ይታወሳል። መቀመጫውን በውጭ ያደረገ የሰብአዊ መብት ተቋም በዚህ ግድያ መጠየቅ ያለባቸው ድርጊቱን የፈጸሙት ብቻ አይደሉም፣ በሙሉ የኮማንድ ፖስቱ ኃላፊዎችና በሀገሪቱ ያሉ የመከላከያ ኃላፊዎች ሊጠየቁ ይገባል ማለታቸውንም መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አድማጮች በኢትዮጵያ መንግስት በኩል መረጃ ለማግኘት በተደጋጋሚ ሙከራ አድርገን አልተሳካም። ለጊዜው እንድትሳካል እናቀርባለን። ወደ ቀጣዩና የመጨረሻው የመጽሄት ርዕስ እናልፋለን። የተከበራቸው አድማጮች ኬንያ ውስጥ ባለፈው የአውሮፓውያን አመት ከምርጫው ጋር በተያያዘ የሞቱት ሰዎች ቁጥር ከመቶ መብለጡን ሁማን ራይትስ ዎች ባካሄደው ጥናት አመልክቷል። ከሰለባዎቹ መሀል የሚበዙት በፖሊስ የተገደሉ መሆናቸው ነው። ሁማን ራይትስ ሌሎችም ለመብት ተሟጋች ድርጅቶች የሚናገሩት የሟቾቹ ቤተሰቦች ፍትህ እንዲሰጣቸው በመጠየቅ ላይ ናቸው። ነገር ግን ሰሚጆሮ ማግኘታችንን አናውቅም ይላሉ። ራይላምቦር ከናይሮቢ ለቪኦኤ ያጠናቀረውን ዘገባ ቆንጅታየት ታቀርባለች። ባለፈው አመት በተካሄደው ማጣሪያ ፕሬዝደንታዊ ምርጫ ውጤት ምክንያት በተቀሰቀሰው ብጥብጥ ወቅት ወንድማማቾች ቪክተርና በርናንድ አኮት ሲገደሉ ገና በሀያዎቹ አመታት ዕድሜ ውስጥ ነበሩ። እናታቸው ቤና ቡሉማ ያንን ቀን ያስታውሳሉ። ውጥረት ስለነበር ሰው ምግብ እየገዛ ያከማች ነበር፣ እና እኔም ከእንቅልፍ የተነስቼ ሄጄ አታክልት ልገዛዛ ልወጣ ስል ቪክተር መጣና ህጻን ልጁን ሰጠኝ። ቤርናንድ ደግሞ አጠገባችን ቤቱ ነበር። እስኪ ወደ ዋናው መንገድ እንውጣ ሲባባሉ ሰማኋቸው። ፖሊሶች አስለቃሽ ጋዝ እየረጩ ነበር። የእሳቸው ቤተሰብ የሚኖረው ማታሬ በሚባለውና አብዛኛው ነዋሪ ተቃዋሚ ፓርቲውን የሚደግፍበት ሰፈር ነው። ሳንቱሊስኪ ምልዮ ሙንዶኪ ተኩሱ ቀጠለ። የእኔ ልጆች ይሆናሉ ብዬ ፈጽሞ አላሰብኩም። መጀመሪያ ያየሁት ቤርናንድን ነው። ፖሊሶች መጥተው እስኪወስዱት ድረስ ሬሳው ላይ ተደፍቼ ነበር። ቪክተርን ደግሞ አስክሬን ማቆያው ቤት አገኘሁት። በጥይት የተነዳደለውን ሰውነታቸውንም አይቸዋለሁ ቤና ቡሉማን ቪኦኤ ያገኛቸው የማታሬ ማህበራዊ ፍትህ ማዕከል ደጃፍ ቆመው ነው። የልጆቻቸው ጉዳይ ምን እንደደረሰ ሊጠይቁ መጥተዋል። ኬኔዲ ቺንዲ እዚያ ማዕከል ውስጥ ፖሊሶች የሚፈጽሟቸውን የመብት ጥሰቶች እየተከታተለ የሚዘግብ ለማህበራዊ ፍትህ ተሟጋች ነው። በነሐሴው ምርጫ ወቅት ማታሬ ውስጥ አስራ ዘጠኝ ሰዎች መገደላቸውን መዘገብን። ማታሬና ባባዶጎ ውስጥ ነው እንዲህ ቁጥሩ የበዛ ሰው የተገደለው። ይህ ሰውን በዘፈቀደ የመግደል ጉዳይ ደግሞ ፖሊሶች አጋጣሚውን በሚጠቀሙበት በምርጫ ወቅት ይባባሳል። በማዕከሉ መረጃ መሰረት እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 ፖሊሶች ማታሬ ውስጥ 805 ወጣቶችን እንደገደሉ፣ የሚበዙትም ሰለባዎች በ13ና 20 ዓመት ዕድሜ ክልል ውስጥ የነበሩ መሆናቸውን ተናግሯል። ቺዲ። ሌላዋ የዚያ ሰፈር ነዋሪ ሳራ ዋንጋሪ ልጄን ባለፈው ህዳር አስራ ስምንት ቀን ከአራት ጓደኞቹ ጋር ሆኖ ወደ ቤት ሲመጣ ፖሊሶች በጥይት ገደሉብኝ ብለዋል። እኔን ቁስል የሚያደርገኝ ነገር ይሄ ልጅ የአስራ ዘጠኝ አመት ወጣት ነው። ስድስት ፖሊሶች ነበሩ። ያጠፋው ነገር ካለ ይዘውት ፖሊስ ጣቢያ አይወስዱትም ነበር። ልጃቸው በአስር ጥይት እንደተደበደበ የሚናገሩት እኚህ እናት ልጃቸውና አብረውት የነበሩት ወጣቶች ሌቦች ነበሩ፣ ልጃቸው መሳሪያ ይዞ ነበር ብሎ ፖሊስ ያወጣውን ሪፖርት በማዕከሉ አባላት በነ ቺንዲ እርዳታ ሐሰት መሆኑን ለማስረዳት እየተሟገቱ ናቸው። ሌላይቱ እናት ቤና የፖሊሶችን ያላግባብ በኃይል መጠቀም እንዲመረምር የሀገሪቱ መንግስት ላቋቋመው ነጻ የፖሊስ ቁጥጥር ባለስልጣን የተባለ አካል ስለተገደሉት ስለ ሁለቱ ልጆቻቸው የምስክርነት ቃል ሰጥተው ነበር። ልጆቼን የገደለ ይጠየቅልኝ በማለት ይወተውታሉ። ዴኒስ ኦኬች የፖሊስ ቁጥጥር አካሉ ኃላፊ ናቸው። August and October election period, and we are at various stages of looking at በተለያዩ ደረጃዎች ላይ ይገኛሉ። እስካሁን ቢያንስ ሁለቱን አጠናቀን ወደ አቃቤ ህግ መርተናል በሁለቱ ወደ አቃቤ ህግ በተመሩት ክሶች ኪሱሙ ውስጥ ፖሊስ አንድ የስድስት ወር ህጻን ቤተሰቧ መኖሪያ ቤት ውስጥ መጥቶ እንደገደለ ማታሬ ውስጥ ደግሞ የዘጠኝ አመት ልጅ ቤቷ በረንዳ ላይ ቁጭ ባለችበት በፖሊስ ጥይት መገደሏን በምርመራ ተደርሶበታል የትኞቹ ፖሊሶች እንደሆኑ ግን ለማረጋገጥ እንዳልቻለ ነው ይህ ድርጅት የሚያስታውቀው ሌሎቹ ምርመራዎች እየተጠናቀቁ መሆናቸውን ባለስልጣኑ ገልጸዋል መርማሪው አካል ከተቋቋመ ወዲህ 640 ክሶችን በስኬት መርምሮ ማጠናቀቁን ገልጸዋል። በቅርቡ የኬንያ ፕሬዝደንት ኡሁሮ ኬንያታና ተቃዋሚው መሪ ራይላ ኦዲንጋ እጅ ለእጅ ተያይዘው ሲያበቁ ለሀገራችን ጥቅም ስንል ልዩነቶቻችንን ለመፍታት ተስማምተናል ማለታቸው ይታወሳል። ለረጅም ጊዜ በከበደ ጭቅጭቅ ከተወረሰው የምርጫ ሂደት በኋላ እዚህ መድረሳቸው ያልተጠበቀ ሆኗል። ልጆቻቸው የተገደሉባቸው ቤና ግን ልጆቼ መረሳታቸው ነው ብለው ያዝናሉ። ይሄ ምን የሚሉት ወዳጅነት ነው? መጀመሪያ ነገር መነጋገር ያለባቸው በምርጫው ወቅት ስለጠፋው ሕይወት ነው። በተለያዩ የሀገሪቱ አካባቢዎች ምን ያህል ሰው እንደተገደለ ያውቁታል። የመብት ተሟጋቹ ቺዲም ፍትሕ ሳይሰጥ የፖለቲካ እርቅ እንዴትስ ሊኖር ይችላል? ይላል። የሰለባዎቹና በህይወት የተረፉት ሰዎች ጉዳይ በጣም እያስጨነቀ ነው በተለይም ፖሊስ በዘፈቀደ የገደላቸው ሰዎች ጉዳይ ምክንያቱም መጨረሻው ምን እንደሚሆን ሊገባቸው አልቻለም ሁለቱ መሪዎች አሁን አንድ ላይ ሆነዋል የተገደሉትን ሰዎች ጉዳይ ሳያነሱም ኮሚቴዎች እያቋቋሙ ነው ለእነሱ ሲሉ የሞቱትን ሰዎች ጉዳይ ትተውም እየተደራደሩ ነው የሆነ ሆኖ የማታሪው ማዕከል ለፖሊስ ጥቃት ሰለባዎች ፍትህ ፍለጋ መስራቱን እንደማያቆም ተናግሯል። ቺዲ አድማጮች አሁን የሁለተኛውን አጋማሽ መጀመሪያ ያቅ ነበር። ለለቱ የተሰናዳው ልዩ ቅንብር በደቡባዊ ዩናይትድ ስቴትሷ የኦስተን ከተማ በመካሄድ ላይ ያለው የሙዚቃና ቴክኖሎጂ ትርኢት ዘንድሮ በርካታ አፍሪካውያንን የፈጠራ ሰዎች አሰባስበዋል ይለናል። ፊልም ሰሪዎች፣ የቴክኖሎጂ ስራ ፈጣሪዎችና መሪዎች ለዘጠኝ ቀናት በሚዘልቀው በዚህ ትርኢት ላይ ስራዎቻቸውን፣ ሐሳቦቻቸውን ከዓለም ዙሪያ ይዘው ቀርበዋል ትለናለች ትዕግስት ገሜ። ከኦስተን ሄኖክ ሰማእግዜር ዝርዝሩን ይዟል። በዩናይትድ ስቴትስ ደቡባዊ የቴክሳስ ግዛት በመካሄድ ላይ ያለው ሳውት ባይ ሳውት ዌስት የሙዚቃና የቴክኖሎጂ ፌስቲቫል ከዓለም ዙሪያ ሐሳብ የሚለዋወጡ ሰዎችንም አሰባስቧል። አፍሪካውያን ሙዚቀኞች፣ አፍሪካውያን የአዲስ ሐሳብና የፈጠራ ሥራ አፍላቂዎች በዚያ ተሰባስበዋል። እንዚህ ጫማን ይዞ ከኢትዮጵያ የመጣው አዛሪያ መንግሥቱ ነው። በእጅ የተሰራ ከፍተኛ ጥራት ያለው የቆዳ ጫማ ነው። እንዚህ ጫማ በአዲስ አበባ በአንዲት ትንሽ ጋራዥ መሰል ስፍራ መሰራት የጀመረ ሲሆን ስራውን ለማስፋፋት የስራ አጋሮች፣ መዋለ ነዋይ ለመሳብ የሚሰራ ድርጅት ነው። በኦስትን ቴክሳስ አፍሪካ ቤት ከተሰባሰቡት ድርጅቶች ሌላኛው ዋዚ ቪዥን ነው። ከዩጋንዳ የመጣችው ብሬንዳ ካትስዌ ሲጂ ፌስቲቫሉ ጥቅም አለው ትላለች። ከአፍሪካ መተን እዚህ ሌሎች አፍሪካውያንን በማግኘታችን ተበረታተናል። በአፍሪካ እየኖርን እንደዚህ መገናኛ መድረኮች አልነበሩም። ስለዚህ በአስተሳሰብ የሚመስሉና ፍጹም የተለዩ ስራዎችን ይዘው የመጡ ሰዎች ጋር አገናኝቶናል። ዋዚ ቪዥን ሰማንያ በመቶ የሚሆነውን ምርቱን የሚጠቀመው እንደገና በጥቅም ላይ የዋሉ ቁሳቁሶችን ስለሆነ የገበያው ዋጋ አነስተኛ ነው ትላለች ብሬንዳ። በዚህ ሀገር ሰዎች ምርታችንን በሱቆቻቸው እንዲሸጡልን እንፈልጋለን። በድረገጽ ገበያ የተሰማሩ ኩባንያዎችም አሰራሩን እንዲያሳዩን እንፈልጋለን። በጣም በርካታ የሚጠቅሙን ሰዎች አግኝተናል። መረጃም ተለዋውጠናል። በየዓመቱ የሚከናወነው ሳውት ባይ ሳውት ዌስት ትርኢት ቴክኖሎጂን ተጠቅመው የማኅበረሰቦቻቸውን ችግሮች ለመፍታት የሚተጉና ሥራ የጀመሩ አፍሪካውያንንም ጭምር አሰባስቧል። ታዮ ኦቪየሱ ለ14 ዓመታት በዩናይትድ ስቴትስ ኖሯል። ወደ ሀገሩ ናይጄሪያ ተመልሶ በስልክ የባንክ አገልግሎት የሚሰጥ ፓጋ የተባለ አምድ ጀምሯል። ናይጄሪያ ውስጥ ገንዘብ ተሸክሞ መዞር ስላማረረኝ ነው ሐሳቡን ያፈለኩት። በ2000 ዓመተ ምህረት ናይጄሪያ ለመኖር ጠቅልዬ ስገባ የሁለት ባንኮች ደንበኛ ነበርኩ። ገንዘብ ለማውጣት ኤቲኤም እንደ ልብ አይገኝም ነበርና ዝርዝር ገንዘብ ይዤ እንቀሳቀስ ነበር። ገንዘብ መሸከም ደግሞ ጥሎብኝ አልወድም። ስለዚህ ክፍያዎቹን በስልክ መፈጸም ከተቻለ ወደ ባንክ ወይም የገንዘብ ማሽኖች ሄዶ ገንዘብ አውጥቶ ተሸክሞ ለክፍያ ማቅረብን ማስቀረት ይቻላል ሲል አሰበ። ሥራ ስራ ጀመረ። ታዲያ ስልክ ለምን ዋነኛው የክፍያ መፈጸሚያ አምድ አይሆንም ብዬ አሰብኩ። ከዚያም ስራውን ጀመርኩ። በ2001 ዓ ም ነው ይሄ የሆነው። ከ9 ዓመታት በኋላ ፓጋ የናይጄሪያ ቁጥር አንድ የስልክ ክፍያ አገልግሎት ሆነ። ሌላኛዋ በዚህ ሳውት ባይ ሳውት ዌስት የሐሳብና የጥበብ ገበያ ከተገኙት መካከል ኦሞቦላ ጆንሰን ነች። አፍሪካ በፍጥነት እያደገች ነው። ከምግብ አንስቶ ትምህርት፣ የገንዘብ እንቅስቃሴ በሙሉ ተለውጧል ትላለች ባለፈው ዓመት በአፍሪካ በቴክኖሎጂ ዘርፍ የፈሰሰው መዋለ ንዋይ 600 ቢሊዮን ዶላርስ ነበር። ይህ ቁጥር በየዓመቱ በ50 ከመቶ እያደገ የመጣ ነው። የናይጄሪያ የመገናኛ ቴክኖሎጂ ሚኒስትር ሆና ያገለገለችው ሞቦላ ጆንሰን ዛሬ ቲኤልኮም ካፒታል የተባለ ድርጅት ውስጥ በሽርክና ትሰራለች። ለአፍሪካ ቴክኖሎጂ ዘርፍ እድገት ማነቆ የሆኑት የኢንተርኔት አገልግሎት አለመስፋፋትና መዋለ ንዋይና የብድር አገልግሎቶች አለመኖራቸው እንደሆነ ታስረዳለች ። አገልግሎቱ መሰረተ ልማቱ የተዘረጋባቸው እውነታዎች ቢኖሩም ውድ ስለሚሆኑ ዜጎች ሲጠቀሙባቸው አንመለከትም። አፍሪካውያን የቴክኖሎጂ ስራ ፈጣሪዎች ታዲያ እነዚህን ሁሉ ችግሮች እንደ ዕድል ተመልክተው ነው ስራ የጀመሩት። በየሀገሮቻቸውና ማህበረሰቦቻቸው የሚታዩ የኑሮ የአስተዳድርና ሌሎች ፈተናዎችን ለመቅረፍ በቴክኖሎጂ ተግተዋል። አድማጮች፣ አሁን ኢትዮጵያ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቀ ያቀርባል። የኢትዮጵያ አለመረጋጋት በጅቡቲ ላይ ሊኖረው የሚችለው አንድምታ፣ በኦሮሚያ የሚታየው የቄሮ እንቅስቃሴ የቴለርሰን በአፍሪቃ ጉብኝት ላይ መባረር የሚኖረው መልእክት የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው የጸጥታ ጥናቶች ተቋም ያወጣው አንድ ጽሑፍ ኢትዮጵያ ውስጥ የሚታየው ፖለቲካዊ አለመረጋጋት የሶማሌላንድና የጅቡቲ ወደቦችን እንደ ቀድሞ ሊያንቀሳቀስ የሚችል ያህል ንግድ እንዲኖር ያስችላልን? በሚል ጥያቄ ይጀምራል። ጅቡቲ በዓለም አቀፍ ርዕሰ ዜናዎች ስትጠቀስ ብዙውን ጊዜ በባህር ጠረፏ ወታደራዊ ሰፈር ከመሠረቱት ልዕለ ኃያላን ሀገሮች ጋር በተያያዘ ነው። ፈረንሳይ፣ ዩናይትድ ስቴትስ፣ ቻይና፣ ኢጣሊያና ጃፓን በትንሿ የምስራቅ አፍሪካ ሀገር አበይት ወታደራዊ ህልውና አላቸው። ለጅቡቲ መንግሥት ግን ዋናዋ አብይ ኃይል ኢትዮጵያ ናት ይላል ጽሑፉ። ኢትዮጵያ ለጅቡቲ ምን ያህል ጠቃሚ ሀገር እንደሆነች የጸጥታ ጥናቶች ተቋም ያወጣው ጽሑፍ ሲያስረዳ፣ የጅቡቲ ኢኮኖሚ ምን ያህል በኢትዮጵያ ላይ እንደሚተማመን ያብራራል። ጅቡቲ ከሞላ ጎደል ንጹህ ውሃ ስለሌላት ከኢትዮጵያ ነው የምታስገባው። አብዛኛው የሀገሪቱ የኤሌክትሪክ መብራትም ከኢትዮጵያ ነው የሚዘረጋው። በበረሃማዋ ጅቡቲ ብዙም የሚበቅል አዝርት ስለሌለ በየቀኑ ፍራፍሬ፣ አትክልትና እህል ከኢትዮጵያ እየተጫነ ይገባል ይላል ጽሑፉ። አያይዞም ጽሑፉ ከኢኮኖሚ አንጻር ሲታይ የጅቡቲ አበይት ቅርሶች ወደቦቿ ናቸው። ይሁንና እነሱም ቢሆኑ በኢትዮጵያ ላይ የሚተማመኑ መሆናቸውን ጽሑፉ ያወሳል። ኢትዮጵያ የአፍሪቃ ቀንድ ምሰሶ በመሆኗ ማንኛውም አይነት መሰናክል ቢገጥማት በሌሎች ላይ አንደምታ ማስከተሉ እንደማይቀር ጽሑፉ ያወሳል። በአሁኑ ወቅት የኢትዮጵያ ሕዝብ ብዛት ከአንድ መቶ ሚሊዮን በላይ ሲሆን፣ የጅቡቲ ግን ከአንድ ሚሊዮን ያነሰ ነው። ስለሆነም ወደቡ በአብዛኛው ከጅቡቲ ይልቅ ኢትዮጵያን ነው የሚያገለግለው በማለት ጽሑፉ ያስረዳል። ኢትዮጵያ ውስጥ በተከሰተው የፖለቲካ ቀውስ ምክንያት በጅቡቲ በኩል የሚንቀሳቀሰው ንግድ ቢቀንስ ለመራገፍ በሰልፉ የሚጠብቁት መርከቦች አይኖርም ማለት ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሳይታሰብ ከስልጣን እንደሚወርዱ ካስታወቁ በኋላ የአስቸኳይ ጊዜ አዋጅ መታወጁ ስለ ኢትዮጵያ መጻኢ እድል ስጋት ሊያሳድር ይችላል ይላል ጽሑፉ። በሌላ በኩል ደግሞ ጅቡቲን ሊያሳስብ የሚችለው ሌላው ነገር ኢትዮጵያ በሶማሌላንድ በሚገኘው የበርበራ ወደብ የ19 ከመቶ የአክሲዮን ድርሻ ለመያዝ መቻሏ ነው። በርበራ ወደብ አሁን ካለው የበዛ የኢትዮጵያ ሸቀጦች ዝውውርን በማስተናገድ ተግባር የጅቡቲ ተቀናቃኝ ለመሆን እየተመቻቸ ነው ሲል የጸጥታ ጥናቶች ተቋም ድረገጽ ላይ የወጣው ጽሑፍ ጠቁሟል። የጅቡቲ ስትራቴጂያዊ ተፈላጊነት አለመረጋጋት በሰፈነበት አካባቢ የተረጋጋች ሀገር መሆኗ ነው። ሶማሌላንድንም ከመረጋጋት አንጻር በተመሳሳይ ደረጃ የምትገኝ በመሆኗ ጅቡቲን መቀናቀኗ እንዳልቀረ ጽሑፉ ያስገነዝባል። ሪፐብሊክ ነኝ የምትለው ሶማሌላንድ ከዋናዋ ሶማሊያ ነጻነቷን ጠብቃ ነው የምትንቀሳቀሰው። በሀገርነት ዕውቅና የሰጣት ሀገር ባይኖርም ሰላማዊ የሥልጣን ሽግግሮች በማድረግ ሰላማዊ ዴሞክራሲን በመመስረት በኩል ተሳክቶላታል። የጅቡቲው ፕሬዝዳንት ኢስማኤል ዑመር ጊሌ ግን ለ19 ዓመታት ያህል ሥልጣን ላይ ናቸው፣ ገናም ይቆያሉ ሲል ጽሑፉ ይተነበያል። ጋርዲያን ድረገጽ ደግሞ ኢህአደግ ምርጫውን አጭበርብሯል በሚል ከ12 ዓመታት በፊት በኦሮሚያ የተነሳውን ተቃውሞ በማደራጀት ተግባር የረዳ በአሁኑ ወቅት ግን የባንክ ቤት ሰራተኛ ነው ያለው ደሳለኝ የተባለው በኦሮሚያ ስለሚካሄደው ተቃውሞ የተረከለትን አስፍሯል። ከፖለቲካ ተገሎ የቆየው ደሳለኝ እንደ አውሮፓ አቆጣጠር ባለፈው ጥቅምት 13 ቀን በመላ ኦሮሚያ እስረኞች እንዲፈቱና ፍጽማዊ አገዛዝ እንዲቆም በመጠየቅ ለሦስት ቀናት ያህል ሰፊ ተቃውሞ በተካሄደበት ወቅት እንደገና እንደተቀላቀለ ዘገባው ጠቅሷል። በአዳማም ሆነ በሌሎች የኦሮሚያ አካባቢዎች ለሚካሄደው ሰፊ ተቃውሞ መሰረት የሆኑት ቄሮ የተባሉት ወጣቶች መሆናቸውን ደሳለኝ ገልጿል። እነሱ የሕዝቡ ድምፅ ናቸው፣ የኦሮሞ አቤት መሪዎች ናቸው ሲል ደበላ የተባለ የ32 ዓመት ዕድሜ ታክሲ ነጂ መናገሩን የጋርዲያን ድረገጽ አውስቷል። መጀመሪያ ላይ የታወጀው የአስቸኳይ ጊዜ አዋጅ ባለፈው ነሐሴ ወር ከተነሳ ወዲህ በተለያዩ የኦሮሚያ አካባቢዎች የሚካሄዱትን ተቃውሞዎችንና አድማዎችን የሚያስተባብረው የቄሮ ወይም የወጣቶቹ መርብ ነው። የተቃውሞ መሪ በቀለ ገርባ ከእስር የተፈታሁት ቄሮዎች ባደረጉት ትግል ነው። ከተፈታው በኋላ በመቶዎች የሚቆጠሩ ሰዎች አዳማ ወደሚገኘው መኖሪያ ቤቴ እንዲመጡ ያደረጉትም እነሱ ናቸው ማለታቸውን ራሳቸውን እንዴት እንደሚያደራጁ ግን አላውቅም ማለታቸውን የጋርዲያን ድረገጽ ጠቁሟል። ከቅርብ ጊዜያት ወዲህ ግን በተሻለ መልኩ እንደ ተደራጁ የአመራር እርከን እንደ መሠረቱ፣ እንዲያውም መላው ሮሚያን የሚያስተባብር አንድ መሪ እንዳላቸው፣ በአንድ ከተማ ውስጥ ያሉ ወረዳዎች ቢያንስ ሀያ ትእዛዝ ፈጻሚዎች እንዳሉ ዋናው ሥራቸውም ለወደፊት ስለሚደረግ አድማና ተቃውሞ መረጃ ማሰራጨት መሆኑን ሁለት ወጣቶች እንደገለጹ የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ሮይተርስ የዜና አገልግሎት በበኩሉ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የአፍሪቃ ጉብኝታቸውን አቋርጠው እንደተመለሱ ከስራ መወገዳቸው ያስተናገዷቸውን አፍሪቃውያንን እንዳስደመመ ጠቁሟል። ቲለርሰን አፍሪቃን ሲጎበኙ 533 ሚሊዮን ዶላር ለሰብአዊ ረድኤት እንደሚሰጥ ከመናገርና ከቻይና ጋር ብዙም አትቀራረቡ ከማለት ሌላ ዋናው ዓላማቸው ፕሬዚደንት ትራምፕ በአፍሪቃውያን ላይ ያሉት ጸያፍ አነጋገር ያስከተለውን ቁጣ ለማብረድ የሚመስል ነበር። አንድ ከፍተኛ የዋይት ሀውስ ባለሥልጣን በገለጹት መሠረት ቲለርሰን ከሥራ እንደሚባረሩ ያወቁት የስድስት ቀናቱ የአፍሪቃ ጉብኝታቸው በጀመሩ በሁለተኛ ቀናቸው መሆኑ ራሱ የትራምፕ አስተዳደር በአፍሪቃ ላይ ያለውን አመለካከት በማያጠራጥር ሁኔታ ያሳያል ይላል ሮይተርስ የዜና አገልግሎት ድረገጽ ላይ የወጣው ዘገባ። የአሜሪካ የውጭ ጉዳይ ፖሊሲ ምንጊዜም ቢሆን አፍሪካን እንደ ትራፊ አድርጎ ነው የሚያየው። ለዚህም ነው ቲለርሰን በአፍሪካ ኦፊሴላዊ ጉብኝት በማካሄድ ላይ ሳሉ ከስራ መባረራቸው ሊያስገርም የማይችለው ሲሉ በሌጎስ የቢዝነስ ኮሌጅ የፖለቲካ ኢኮኖሚ ፕሮፌሰር ፓቲት ፖሚ ማስገንዘባቸውን ሮይተርስ የዜና አገልግሎት ጠቁመዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ውይይት ኢትዮጵያ በአስቸኳይ ጊዜ አዋጁ ማግስት። ቀጣዩ አነጋጋሪው የአስቸኳይ ጊዜ አዋጁ ውይይት ከአዋጁ ባሻገር የሀገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። ተወያዮች ፕሮፌሰር ብርሃኑ መንግስቱ እዚህ ዩናይትድ ስቴትስ በሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ማኔጅመንት አንድ ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሃን ህግ መምህር እንዲሁም በዩናይትድ ስቴትስ ዋሽንግተን ሲያትል ከተማ በተካሄደ አንድ ሀገራዊ ጉባኤ ለመሳተፍ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የዛሬውንም በትላንትናው ምሽት ውይይት እልባት ካደረገበት ይንደረደራል። አቶ ሙሉጌታ ህግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ህግ መውጣት የሚችለውን ያህል ህግ ከራሱ ይማራል ወይ? ቀድሞ የወጣ ህግ ምን አይነት ፍሬ ያመጣ፣ ምን አይነት ውጤት ነበረው? ለሚቀጥለው ህግ ይልቁንም ደግሞ በአስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በህግ አይን ይታያል ወይም በኢትዮጵያ ሁኔታ ምናልባት አንዳንድ አይን የሚከፍቱ ጭብጦችን ቢያካፍሉን። አዎ እንግዲህ አሉላ የኔ ማብራሪያ ህገ መንግስት ላይ እየተመሰረተ ነው። ይሄ ህገ መንግስት ራሱ ምን ይላል? አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው? የሚለው ጥያቄውን ራሱ ህገ መንግስት ይመልሰዋል። እዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ህገ መንግስት። በዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ሴተስ ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። የሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚሁ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት አሁን ሁ በርካታ ጥሰቶች ሪፖርት አድርገዋል፣ በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ። ሌላው አቶ አደላ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በሕገ መንግስቱ መሰረት ነው። በጣም የሚገርመው የስቴት ኦፍ ኢመርጀንሲ ኮንሰርት እዚ፣ አስቸኳይ ጊዜ አዋጅ ጽንሰ ሀሳብ የሚገርመኝ፣ ሕገ መንግስቱ ራሱ አውጥቶት ሕገ መንግስቱን ራሱን ያንጠለጥለዋል። ግልጽ ከሆነ ያባው እስኪ ለአድማጮች እንዲብራራ ፈታ ፈታ ያደርጉልን። አዎ፣ ሕገ መንግስቱ ራሱ መንግስት ማለት መንግስት ስል ፓርላማ ማለት ነው። ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይልህና የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ላይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማው አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነኩት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመረም ሰውይን ኢፌክት የወታደራዊ መንግስት አይነት ነው ሴተስ ኤመርጀንሲ ስትል ከባድ ነው ቀላል ነገር አይደለም አሁን የኢትዮጵያ መንግስት በህግ ሊያደርገው ከሚችለው ውስጥ ስናየው እስካሁን እየተደረገ ያለው ነገር ገና ገና ማሟሟቂያ ነው ብዬ ነው የማስበው ምን ማለት ነው ለምሳሌ ሰትላሲ ሲታወጅ አልሰማሁም ሊታወጅ እንደሚችል ይናገራል ነገ ከቤታቻ አትውጥ ሊሄድ ይችላል መንግስት ከፈለገ ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛም እያደረገ የእርምጃ ህጋዊ ነው የሚሆነው ስቴተስ ኢመርጀንሲ ማለት በዚህ ነው። ፓርላማ ውስጥ ያሁሉ ጭቅጭቅ የተፈጠሩ በጣም ከባድ ነገር ነው ስቴተስ ኢመርጀንሲ ሲባል፣ እና አንድ እሱ በፓርላማ ከጸደቀ በኋላ ሊሆን የሚችለው ነገር በጣም ከባድ ነው። ለዚህም ነው በዚህ ደረጃ ፖለቲከኞች የሆኑ ሌሎች አክቲቪስቶች በጣም እየተጨነቀ ያሉት፣ ሁላችንም የምንጨነቀው አይ ቲንክ መንግስትን ጭምር የሚጨነቅ ይመስለኛል። አስጨናቂ ነገር ነው። ተቃውሞ እየጨመረ መሄደ ቁጥር መንግስትን በዛ በገፋ ቁጥር ያለ መረጋጋት እየጨመረ መሄድ የሚችል ነገር ነው። ለዚህም ነው አቶ ይሸዋትና ፕሮፌሰሩን የሚሉት ነገር አኪሬት የሆነው መልካም ወደሚስብ ቦታ ወስደውታል። አቶ ሙልጌታ የአስቸኳይ ህጉን የስልጣን ወይንም የሀይል አቅም የማስፈጸም አቅም ገደብ ያለሽ እንዳይመስል ነው ምንም እንኳን አራት ገደቦች ቢኖሩም ሊለውጣቸው የሚችላቸው ያናኗር ዘይቤን የህግ መሰረት አገሪቱ ውስጥ ስርዓት የሚካሄድበት ሁኔታ የመቀየር አቅሙን ነው አጉልቶ ያሳዩንና ከቡድኖች ፍላጎት ባሻገር በግልጽ አሁን እርስዎ በሚገልጹት ደረጃ ህጉን እራሱ ለመጠቀም ከሚፈልጉት ወገኖች ጭምር ግልጽነቱ በዚህ ደረጃ አላየንምና ሁሉን ነገር እንዳይዝ ማን ነው ጠያቂው መንደርደሪያ ወይንም መሟሟቂያ ነው ብለዋል ይሄን የሚያስፈጽመው አካል ቅድም እንዳሉት የህግ ከለላ አለውና የፓርላማውን መሰረት እንኳን ጥያቄ ውስጥ ማስገባት የሚችል ከሆነ ባጭሩ፣ ይህ አስቸኳይ ጊዜ አዋጅ ተግባራዊነቱ እንዲቆም መጠየቅ የሚችል አካል ክፍል አለ ወይ? እኔ እንደሚገባኝ ቅድም አቶ ይሸወስ ምን ብለዋል፣ የክልል መንግስታት መግለጫ እንዳይሰጡ ይከለክላል ብለዋል። እውነት ነው። አዎ እኔ ማስታወሻለሁ። ይከለክላል። ከፈለገ ይሄ አዋጅ ኮማንድ ፖስቱ ማለት ነው የክልሉን ስልጣን ሊወስድ ይችላል። የሁሉም ክልሎች ስልጣን መውሰድ ይችላል። በዚህ ህግ መሰረት ምክንያቱም የክልሎቹ ስልጣን የመጣው ከህገ መንግስቱ ነው። ስለዚህ ህገ መንግስቱ እንዳይሰራ ከተደረገ በአቸኳይ ጊዜ አዋጁ ህገ መንግስቱ የፈጠራቸው ድርጅቶች የመቆጣጠር ስልጣን ሊኖረው ይችላል ኮማንድ ፖስቱ። ስለዚህ አሁን ኮማንድ ፖስቱ የሚያደርገው ነገር አሁን በሚያደርገው ደረጃ ላይ የገደበው መገደብ ስለፈለገ ብቻ ነው እንጂ ከዚህ አልፎ ሄዶ ህጋዊ ሆኖ ማለት ነው ይሄ አቸኳይ ጊዜ አዋጅ በሰጠው ስልጣን መሰረት የፈጠኙ ስልጣን እንዳለ ሁሉም ስራ ላይ አውለዋለሁ፣ እጠቀምበታለሁ፣ እስከ ጥግ ገፋ አለሁ ካለ የክልሎች ሁሉና ሁላ ሊያንጠለጥለው ይችላል ሰስፔንድ ሊያደርገው ይችላል። ኢመርጀንሲው እስኪያልቅ ድረስ እኔ ራሴን የማስተዳድረው ሁላ ማለት ይችላል። የስድስቱ ወር እጣ በሀገር ደረጃ ምን እንደሚመስል በጨረፍታ ለማየት ይቻልን ይመስለኛል። የፖለቲካ ጥያቄዎችን ለአቶ የሺዋስ የሰላም ፍለጋ የእርቅና የምክክር መንገድን ለፕሮፌሰር ብርሃኑ ላካፍል። ፕሮፌሰር ብርሃኑ ወደ ሰላም የሚወስድ መንገድ ካልሆነ ብለዋል። ከአስገዳጅነት ወደ ፍቃደኝነት የሚያመጣ መንገድ ነው ሊያዋጣ የሚችለውም ብለዋል። ነገር ግን በስርዓቶች ምንነት፣ አሁን በኢትዮጵያ ስልጣን ላይ ላለው ገዢ አካል ወይም ፓርቲ ብቻ ሳይሆን በስርዓቶች ምንነት የስልጣን ጠባይ ሲለካ የስልጣን ጊዜን ወይንም መንገድ ማስፋት የያዙትን ወደሚፈልጉበት ቦታ መውሰድ ነው እንጂ ያ ፈቃደኝነት ስልጣን ካለ ሀይል የሚመጣ አይደለምና እንዴት አድርጎ ይሆናል ይላሉ። ቅድም አቶ ሙሉጌታ በሕጉ ጥላ ስር ሊደረጉ የሚችሉ ወይም ሊመጡ የሚችሉ ከባድ ሁኔታዎችን አሳይተውናል። እንደገና ጥሩ ጥያቄ ነው አሉላ። ይሄ ማሟሟቂያ መምህር ሙሉጌታ እንዳሉት ጥልቅ ወደ ሆነ ከመሄዱ በፊት ሌሎች ያገባናል የሚሉ ወገኖች በአገር ቤትም የሚኖሩ በውጭም የሚኖሩ ተባብረው እርዳታ ማቅረብ አለባቸው። የሀሳብ እርዳታ። ምርጫው አንድ ብቻ አይደለም። ምርጫው ሀይል ብቻ አይደለም። ሌላ ምርጫዎች አሉ። ሰላማዊ የሆኑ ገንቢ የሆኑ ምርጫዎች አሉ እና እንዲያ እንዲሆን እኔ ከዚህ ሀገር ባለ የሽማግሌዎች ፎረም ስም ከፕሮፌሰር ማሞ ሙጬ ጋር ሁነን ይህን ወረቀት የጻፍነው እንግዲህ ለዚሁ ነው። ያገባናል የሚሉ ኢትዮጵያውያን አማራጭ እንዳለ ለማሳየት መሞከር አለባቸው። ምክንያቱም አንተ እንዳልከው መንግስት የሚያየው ከፊቱ ያለውን ነገር ብቻ ነው። በዚህ ላይ ደግሞ እኔ አትሊስት ለወቅ ስል ነቅስ አልፈልግም። የማውቀው ግን የችግሮች መፍትሄ ሳይንሱም አርቱም የሚያሳየው እንደዚያ ባለ ጊዜ ሌሎች ጣልቃ ገብተው ለችግሩ መፍትሄ የሚሆኑ የመወያያ መድረክ አቋቁመው ሰላማዊ የሆኑ እርምጃዎች እንዲወሰዱ ማድረግ አለባቸው ብሎ ነው የሚቀርበው ይሄ በሀገራችን በተለይ የተለመደ ነው። ምንም እንኳ የሀገራችን ሽምግልና ድክመት ቢኖርበትም አድላዊ የመሆን ነገር ስላለበት ብዙ ጊዜ ተረትም ተርተዋለኝ። ሁልቀን የበደለ የበደለ ወታደሩ ነው፣ ግን ገበሬው ይካስ የሚል አስተሳሰብ አለ። ባለፈው በቱታውዘንድ ፋይቭ በፈረንጅ አቆጣጠር ምርጫ በተደረገ ጊዜ የሆነው ነገር እስረኞች የተፈቱበት መንገድ ይሄ ነው። አድላዊ የሆነ ግን አድላዊ ያልሆነ ችግሩን ያመጣው የመንግስት አሰራር ለችግሮቹ መፍትሄ ሊሆን አይችልም። አንድ አሰራር በሽተኛም ሐኪምም ሊሆን አይችልም። ስለዚህ እኔ እንደሚመስለኝ መንግስት ፈቃደኛ ቢሆን አማራጭ ሀይሎቹን ፈቃደኛ ቢሆኑ እና የውይይት መድረክ በቅርቡ ተፈጥሮ በዚያ ውይይት ለኢትዮጵያ ችግሮች ብዙ መፍትህ ለማቅረብ ይቻላል ብያምናለሁ ግን ከሁለቱም ፈቃደኝነትን ይጠይቃል ከመንግስትም ከአማራጭ ሀይሎችም ይሄ ካልሆነ ቅድም መምህር ሙሉጌታ እንዳሉት ከጫፉ ላይ ያለው አያያዝ አሁን ወደ ጠለቅ አያያዝ እየሄደ የህዝብን መብት መግፈፍ ብቻ ሳይሆን ለጊዜው እሱም ያሳዝናል ለረጅም ጊዜ ልንወጣው ወደማንችለው ፈተና አገራችን ሊከተወት ወገኖቻችን ሊከታቸው ይችላል እና አማራጭ ሀሳቦች፣ አማራጭ አሰራሮች፣ አማራጭ ድርድሮች የሚደረጉበት መንገድ ቢፈጠር ጥሩ ነው ባይነን። የመፍትሄ ፍለጋው ንግግር ቀጥሏል። አድማጮቹ፣ ውይይቱ አልተቋጨም፣ ሰዓቱ ነው ያለቀው። ሳምንት ይቀጥላል። በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። የትግርኛ ስርጭት ይቀጥላል። አሁን ሰላም፣ ደህና እደሩ።